ትኩረት በአፍሪካ የምስራቅ አፍሪካን ፖለቲካ አብጠርጥረው ከፈተሹ ምሁራን መካከል ብሪታንያዊው አሌክስ ደዋል አንዱ ናቸው። ፕሮፌሰሩ ከደፈጣ ውጊያ ጀምሮ የሚያውቋቸውን የቀድሞውን ጠቅላይ ሚኒስትር ጓድ መለስ ብለው የሚጠሩ የቅርብ ሰው ነበሩ። የጠቅላይ ሚኒስትሩ ሞት በተሰማ ማግስት በኒውዮርክ ታይምስ ላይ ባስነበቡት መጣጥፍ መለስ የአገሪቱን ከፍተኛ ስልጣን በተቆጣጠሩባቸው ዓመታት ምሁራዊ ብቃት መገለጫቸው ነበር ሲሉ ጽፈዋል። በዚያው መጣጥፋቸው ላይ መለስ ስልጣን ሲይዙ ከነበረችው የተሻለች ኢትዮጵያ ጥለው አልፈዋል ይበሉ እንጂ ስኬቶቻቸው ተሰባሪ መሆናቸውን አልሸሸጉም። ኢህአዴግ ከ25 ዓመታት በፊት የ4 ኪሎ መንበረ ስልጣን ሲቆጣጠር ሶስት አበይት አላማዎች ለማሳካት ቃል ገብቶ እንደነበር ፕሮፌሰር አሌክስ ደዋል ለዶይቼ ቬለ በሰጡት ቃለ ምልልስ ያስታውሳሉ። ሶስቱ አላማዎች ድህነትን ማጥፋትና አገሪቱን ማሳደግ፣ የማንነት ጥያቄን መመለስና ዴሞክራሲያዊ ስርዓተ መንግስት መመስረት ነበሩ። በትረ ስልጣኑን ከሩብ ምዕተ ዓመት በላይ የተቆጣጠረው ኢህአዴግ ቃል ከገባቸው ሁለቱን ከነውስንነታቸው አሳክቷል የሚሉት ደዋል ሶስተኛው ዛሬ አገሪቱ ለገባችበት አጣብቂኝ መነሾ እንደሆነ ይናገራሉ። ወደ ስልጣን የመጣው ኢህአዴግ መንግስት ኢትዮጵያውያን ሰብአዊ መብታቸው ይጠበቃል፣ በምርጫ የተመረጠ መንግስት ይኖራቸዋል፣ እንዲሁም ዴሞክራሲያዊ መብቶቻቸው ይከበራሉ ሲል ቃል ገብቶ ነበር። ይህ አልተከበረም። ልማታዊ መንግስት ዲሞክራሲን ለማዘግየት ሞክሯል። አገሪቱ የበለጠ እስክታድግ ኢትዮጵያውያን መጠበቅ አለባቸው ሲል ነበር። እውነቱን ለመናገር አሁን መብቶቻችንን ተግባራዊ ማድረግ አለብን መጠበቅ የለብንም ካሉበት ደረጃ ላይ ደርሰናል። መንግስት አሁን ካለበት ጠቅላይ አንድ ቦታ የተከማቸ ስልጣን ባለቤትና ጨቋኝ እየሆነ የመጣ አምባገነናዊ ስርዓት ሆኗል። አሁን የገጠመው ትልቁ ፈተና ባለፉት ዓመታት የተገኙ ስኬቶችን መጠበቅና እጅግ ጠቃሚ የሆኑትን ጉለቶች ማከም ወደሚችል ወደ ተሻለ አካታች ስርዓት የሚያደርገው ሽግግር ነው። ከሶስቱ ሌላ ያኔ ብዙ ያልተወራለት ነገር ግን ፕሮፌሰር አሌክስ ደዋል ኢትዮጵያ እስከ ዛሬ ድረስ አሳክተዋለች የሚሉት የተረጋጋ ውስጣዊ ሰላም አራተኛው ቃል ኪዳን ነበር። ኢትዮጵያ ባለፉት 25 ዓመታት በአስደናቂ ውስጣዊ ሰላም ቆይታለች። እነዚህ የህዝባዊ ተቃውሞዎች የመጀመሪያው የውስጣዊ ሰላም ፈተናን ይወክላሉ። እኔ እንደሚመስለኝ በተለይ ለመንግስት ዋነኛው ፈተና የተቃውሞውን መጠን መቆጣጠርና ምላሹን ነፍጥ አልባ ማድረጉ ነው። ስ ስ የሰብዓዊ መብት ተሟጋቾችና የተቃዋሚ ፖለቲከኞች ግን ለወራት በዘለቀው ተቃውሞ የኢትዮጵያ መንግስት ምላሽ ግድያን ጨምሮ ኃይል የታከለበት ነው ሲሉ ይወነጅላሉ። ለህዝባዊ መነሳሳት የሚሰጠው ምላሽ ገደብ ያለፈ ነው ሲሉ የሚተች አሉ ተሟጋቾቹ በኢትዮጵያ የተቀሰቀሱ አመጾች መሪ አልባና የህዝብ ናቸው ሲሉ ይደመጣል እንዲያ ሲባል ግን በማህበራዊ ድረገጾች በተቃውሞ ላይ ተጽዕኖ የፈጠሩ ግለሰቦች አልነበሩም ማለት አይደለም ፌስቡክና ትዊተርን በመሳሰሉ የማህበራዊ ድረገጾች በኩል ድንበር የተሻገሩ ማስረጃዎች ይፋ በማድረጉም ረገድ በቡድን አሊያም በግላቸው የሚንቀሳቀሱ አራማጆች የጎላ ሚና ነበራቸው እነዚህ ማስረጃዎች ግድያዎችን የሚያጋልጡ የሰብአዊ መብት ጥሰትን ለአደባባይ ያበቁ የሟችና ቁስለኛ ዜጎችን ማንነት በተደራጀ መልኩ የሰነዱ ናቸው። በውጭ ሀገራት የሚገኙ የፖለቲካና የሰብአዊ መብት አራማጆች እርስ በርስ የሚጣረሱ የመንግስት ዘገባዎችን የአፈጻጸም እንከኖችና የፖሊሲ ግድፈቶችን እየነቀሱ ሲያወጡም ታይተዋል። ባለፉት ዓመታት የተስተዋለው ሕዝባዊ ተቃውሞ በዓለም አቀፍ መገናኛ ብዙሃን ሽፋን እንዲያገኝ ኢትዮጵያውያን አራማጆች ከፍ ያለ ሚና መጫወታቸውን የፖለቲካ ተንታኙ አቶ ቻላቸው ታደሰ ያስረዳሉ። በእኔ አስተያይ እንግዲህ በኢትዮጵያ በቅርብ ጊዜ ፖለቲካ ውስጥ በነጮች በአስራ ዘጠኝ ሰባ አራት አቆጣጠር ከነበረው ረሃብ በኋላ ኢትዮጵያ በከፍተኛ ደረጃ በውጭ መገናኛ ብዙኃን የተዘገበችበት ወቅት ቢኖር ለእኔ ይህ አመት ነው ብዬ ነው የማስበው። ይሄ የተደረገው በአክቲቪስቶች ጥረት ነው ብዬ አምናለሁ። አጠቃላይ ማህበራዊ ሚዲያው ግን ለዚህ ከፍተኛ አስተዋጽኦ አድርጓል። በትዊተርም፣ በፌስቡክም፣ በተለያዩ መገናኛ ብዙኃንም የተደረገው ዘመቻ ከፍተኛ ሽፋን እንዲያገኝ አድርጓል ብዬ አስባለሁ። ፕሮፌሰር አሌክስ ደዋል እንዳሉት የኢትዮጵያ መንግስት በኦሮሚያ ክልሎች ቀስ በቀስ ሲያስ እየጋመ አስቸኳይ ጊዜ አዋጅ ድረስ ያጓዘውን ተቃውሞ መቆጣጠርም ይሁን ለተነሱ ጥያቄዎች ምላሽ መስጠት ተስኖት ተስተውሏል። የጸጥታ ኃይሎች ለተቃውሞ በሰጡት ምላሽ የሞቱ ሰዎች ቁጥር ከ500 መብለጡን መንግስት ራሱ አምኗል። እንደ ተቃዋሚዎችና የሰብአዊ መብት ተሟጋቾች ከሆነ ግን ቁጥሩ ከዚያም ይልቃል። ከኦሮሚያ እስከ አማራ ክልል በሰፋው ተቃውሞ ኢትዮጵያውያን ነባር የፖለቲካ ፓርቲዎችን ወደ ጎን ብለው ድምፃቸውን ለማሰማት አደባባይ ወጥተዋል። መደበኛ ሥራቸውን አቋርጠው ከቤት ተቀምጠዋል። የኢትዮጵያ መንግስት ከፍተኛ የህዝብ ቁጥርና ሰፊ ግዛት በሚሸፍኑት ሁለት ክልሎች ለተቀሰቀሱበት ተቃውሞዎች በውጭ ሀገራት የሚገኙ የፖለቲካ ፓርቲዎች አራማጆችና መገናኛ ብዙሀንን ተጠያቂ አደርጋል። አቶ ቻላቸው ታደሰ ግን የኢትዮጵያ ተቃውሞ የተቀሰቀሰው የተጠራቀመ ምሬት ገንፍሎ በመውጣቱ እንደሆነ ይሞግታሉ። በእሳቸው ትንታኔ የፖለቲካ ፓርቲዎችን ቢሆን በወቅታዊው የፖለቲካ ምስቅልቅል ውስጥ ያላቸው ሚና የተገደበ ነው። የህዝባዊ አመፅ ግብታዊ አይደለም። በአብዛኛው በሙስሊሞች ሙስሊሞች የጀመሩት እንቅስቃሴ ነው ወደዚህ ደረጃ አድጎ ስትራቴጂውም ከነሱ የተወረሰ ነው ማለት ይቻላል። ፖለቲካ ፓርቲዎችም እኛንን የምንመራው ሲሉ ሰምተን አናውቅም። በቅርቡ የኦነግ አመራሮች እኛን የምንመራው የኦሮማውን አመፅ ከማለታቸው ውጭ ሌላ እመራዋለሁ ብሎ ኃላፊነት የወሰደ የፖለቲካ አካልም አላየንም። ስለዚህ ህዝቡ የራሱን ለራሱ የተጠራቀመ ምሬት ገንፍሎ የወጣበትና ለመንግስት ፈታኝ የሆነበት ወቅት ላይ እና የማይቀለበስ ደረጃ ላይ የተደረሰበት ሁኔታ ነው ያለውና ማህበራዊ ሚዲያ ላይ ያሉ አክቲቪስቶችም ሆኑ የተወሰነ የፖለቲካ ድርጅት መሪዎች አስተዋጽኦ አድርገዋል ብዬ አስባለሁ። በፖለቲካ ድርጅቶች ረገድ ግን የሚገባቸውን ያህል ፖለቲካ አስተዋጽኦ አላደረጉም። ዳሀገር ነች ዳህዝብ ነው። በዚህ አይነቱ የአደባባይ አመ በዛ ቢባል ከሶስት ወርና ከአራት ወር በላይ በአደባባይ አመፅ ዳ ህዝብ ሊያደርግ አይችልም። አብዛኛው የመንግስት ተቀጣሪ ነው። በተለያዩ አነስተኛ የንግድ ስራዎች ተሰማርቶ የሚኖር ነው። ለቀበሌ፣ ለወረዳ፣ ለዞን፣ ለተለያዩ መንግስታዊ መዋቅሮች ጥገኛ ነው። ገበሬውም እንዲሁና ለረዥም ጊዜ በተራዘመ አመፅ ውስጥ መቆየት አይችልም። በዚህ ጊዜ የሚያስፈልገው ህዝቡ ይህን ያህል እርምጃ ካስኬደው፣ ከዛ በኋላ የፖለቲካ ልሂቃን በህቡም ቢሆን በአደባባይ በመደራጀት ለህዝቡ ቀጣይ አመራርና አስተማማኝ አመራር መስጠት መቻል ነበረባቸው። ይህ ግን አልሆነም። ስለዚህ በፖለቲካ ድርጅቶች ረገድ የተሰጠው ምላሽ እጅግ በጣም አነስተኛና ህዝቡ የተራመደውን እርምጃ የማይመጥን ነው ለማለት ደፍራለሁ። የኢትዮጵያ መንግስት በውጭ ሀገራት ከሚገኙ ፖለቲከኞችና አራማጆች ባሻገር ጎረቤት ኤርትራና ግብጽ በወቅታዊው አለመረጋጋት ውስጥ እጃቸው አለበት ሲል ይከሳል። ደዋል መቀመጫቸውን በውጭ ሀገራት ያደረጉ ፖለቲከኞች የተሳሳተ ፖለቲካዊ ስሌት እያሰሉ ነው ሲሉ ይወቅሳሉ። በሀገር ውስጥ እየሆነ ያለው ከውጭ ጋር ምን እንደሚያገናኘው በግልጽ መናገር ይቸግረኛል። በእርግጥ እንደ ኤርትራና ግብጽ ያሉ የውጭ ሀገራት በመንግስቱ መፈራረስ ደስተኛ ይሆናሉ። በዳያስፖራው ዘንድ ለ25 ዓመታት ይህ ስሌትና ይህ መንግስት አይሰራም፣ ዘላቂ አይደሉም እያሉ ተነቢዩ ነበር። የእኛ ጊዜ ደርሷል ሲሉም ተደምጠዋል። በውጭ ሀገራት ለሚገኙትና ስለ ሀገራቸው ለሚያስቡ ዜጎች ዋናው ጉዳይ ለሀገሪቱ ስኬት እውቅና መስጠትና መለወጥ ያለበትን መለየት ይመስለኛል። የተመለከትነው ግን ሁሉንም የመተቸት አባዜ ነው። አንዳንድ ጊዜ የሚያሳዝነኝ በውድመትና መከራ የሚረኩትን ስመለከት ነው። ለመንግስት የሚሆን በህገ መንግስት ውስጥ ለመስራት ለሚሞክሩ ተቃዋሚዎች ተገቢውን ዋጋ አይሰጡም። በአንድ በኩል መንግስት ሁሉንም ነገር ተቆጣጥሯል፣ በሌላ ወገን ደግሞ መንግስቱን በሁከትና አውዳሚ በሆነ መንገድ ለመጣል የሚሞክሩ አሉ። ለመላው ኢትዮጵያውያን ፈተናው ያንን አማካኝ ቦታ ማግኘቱ ይመስለኛል። ር ስ የፖለቲካ ተንታኙ አቶ ቻላቸው ታደሰ አሁን በስልጣን ላይ ያለው ኢህአዴግም ይሁን የሚወስዳቸው እርምጃዎች ፖለቲካዊውን ቀውስ በዘላቂነት መፍታት አይችልም የሚል እምነት አላቸው። አገሪቱ የአስቸኳይ ጊዜ አዋጅ ገቢራዊ ካደረገች በኋላ ጋብ ያለው ተቃውሞ አንድ ቀን መቀስቀሱ እንደማይቀርም እምነታቸው ነው። የኢትዮጵያ ህዝብ ጥያቄ አሁን የማይቀለበስበት ደረጃ ላይ ደርሷል። ይህንን የምርጫ ህግ በማሻሻል ከአብላጫ ድምጽ ወደ ውክልና ምርጫ ህግ በመቀየር ታስቀረው አትችልም። ምክንያቱም የኢትዮጵያ ህዝብ የዲሞክራሲ ጥያቄ የምርጫ ህግ ጥያቄ አይደለም። ስለ ምርጫ ከተነሳ የነፃና ፍትሐዊ ምርጫ የማካሄድና ያለማካሄድ ነፃ የሆኑ ዲሞክራሲያዊ ምርጫ ሊያካሄዱ የሚችሉ መዋቅሮች መኖር አለመኖር፣ እንጂ የምርጫ ህጉ አይነት ጥያቄ አይደለም በሀገራችን ያለው። ስለዚህ እነዚህ አይነት የስሙላ ማሻሻያዎች የበለጠ ስርዓቱን ቀውስ ውስጥ እየከተቱት ይሄዱ ካልሆነ በስተቀር መፍትሄ አይሆኑትም። ከውስጥም መዋቅሩ የድርጅቱ መዋቅር እየተኮላሸ ነው። ታድሶ አደረግኩ ባለ ቁጥር የሚያመጣቸው ለውጦች የሰዎች መቀያየሮች ናቸው። ከዚህ በላይ መዋቅራዊ ማሻሻያ ሊያደርግ የማይችልበት ተፈጥሮአዊ ደረጃው ላይ ደርሷል። ገዥ ድርጅት ከዚህ በላይ ምላሽ እሰጣለሁ ካለ በአደረጃጀቱ ባህሪ ምክንያት የመፍረስ አደጋ ያጋጥመኛል ብሎ ይሰጋል። ስለዚህ የመጨረሻው ሊሚት ላይ ደርሷል። የህዝቡ ጥያቄ ደግሞ ከዛ ሊሚት አልፎ ሂዷል። እነዚህ ሁለቱ ተቃርኖዎች ሊጣጣሙ ስላልቻሉ አሁንም ጥያቄዎች ይቀጥላሉ። የህዝቡ ዓመፅ በሆነ ጊዜ ላይ ይቀጥላል ብዬ ነው የማምነው። መንግስት ለዚህ የሚሰጠው ምላሽ ሀይል የተሞላበት ነው የሚሆነው። ይህንን ማለት የሚያስደፍረኝ የፖለቲካ ምላሾች እሰጣለሁ መዋቅራዊ ለውጥ አድርጋለሁ ባለበት ማግስት እጅግ በጣም በአይነቱ ተወዳዳሪ የሌለው ጨቋኝ የሆነ አስቸኳይ ጊዜዎች ማወጁ ለምንም አይነት ምላሽ ያልተዘጋጀ መሆኑን ስለሚመሰክር ነው። ፕሮፌሰር ደዋል እንደ ኢትዮጵያ ያለ አገር የተሻለ ዴሞክራሲያዊ ስርዓተ መንግስት ለመመስረት ያለው ምርጫ ሁለት ብቻ እንደሆነ ይናገራሉ። አንደኛው በአረብ አብዮት እንደተመለከትነው ህዝባዊ አመፅ ተቀስቅሶ ስርዓቱን መገርሰስ ሲሆን፣ አብዛኛውን ጊዜ ይህ ውጤቱ መልካም አይደለም። ሁለተኛው ገዢው ፓርቲ የመውጫ ቀዳዳውን መመልከት የሀገርን ህዝባዊ ጥቅም ማስቀደም ነው። የሥልጣን ቁጥጥራቸውን በማላላት የዲሞክራሲያዊ ስርዓት ግንባታው አካል መሆን አለባቸው። ይህ ለኢትዮጵያ የተሻለው አማራጭ ነው። ይህ ደግሞ ከኢህአዴግ ብልሃትና የአመራር ጥበብ ከህዝብ ደግሞ ኢህአዴግ በርካታ ጠቃሚ ነገሮች ማሳካቱን እውቅና መስጠት ይጠይቃል። የተሻለ ዲሞክራሲያዊ ስርዓት ለመመስረት ኢህአዴግ በርካታ ሥልጣን ለማካፈል ፍቃደኛ መሆን አለበት። አቶ ቻላቸው ታደሰ የኢትዮጵያ የተቃዋሚ የፖለቲካ ፓርቲዎች ገዢውን መገዳደር ስለመቻላቸው ጥርጣሬ አላቸው። የሀገር ውስጥ ያሉት ያለባቸው ችግር ይታወቃል። በመንግስት የሚደረግባቸው ተጽዕኖ ከዛ ላሻገር ግን በራሳቸው ያልሰሩት የቤት ስራም አለ። አብዛኞቹ የፖለቲካ ድርጅቶች ሀገር ውስጥ ያሉ ላለፉት በርካታ ዓመታት በብሔር የተከፋፈሉ ናቸው። የብሔር ጥያቄ ነው አብዛኛው የሚያለያያቸው እና በብሔር የተከፋፈሉ ስለሆኑ ለገዢው ድርጅት አመች ነዋል። እስኪ ተደራደር የምትሉኝ የአሜሪካውያን የአሜሪካ መንግስት ተደራደር የምትሉኝ የአውሮፓ ህብረት፣ ለድርድር ተቀመጡ የምትሉኝ ከማን ጋር ነው የምደራደረው ብሎ ቢጠይቅ አንድ የአሜሪካ ዲፕሎማት ወይም የአውሮፓ ህብረት ከከሌ ፓርቲ ጋር ብሎ ሊለው የሚችለው ደፍሮ ሊናገረው የሚችለው የፖለቲካ ፓርቲ የለም። አብዛኞቹ የተጠቂነት ስሜት መንግስት እንዲህ ያደረገን ይህን ያል ሰው አሰረብን የሚል የተጠቂነት ስሜት ሪፖርት የሚያደርጉ እንጂ በራሳቸው ጠረጴዛ ላይ አጀንዳ ቀርጸው ተስማምተው ለብዙ ድርጅት ይሄ ነው ፕሮግራማችን ብለው ማቅረብ የሚችሉ አይደሉም። ይሄ ከውስጣዊ ድክመትም ከሚመጣባቸው ተጽዕኖም ይመነጫል። ከውጭ ያሉትን ፓርቲዎች ስትወስድም ተመሳሳይ ነው። በተለይ ከውጭ ያሉት አመቺ ሁኔታዎች ነበሯቸው ከውስጥ ካሉት ይልቅ ቢያንስ አሁን እኮ በህዝባዊ አመፁ ከተነሳበት ጊዜ ጀምሮ አዲስ የፖለቲካ ፓርቲ እኮ ማቋቋም ይቻላል። ህዝቡ እኮ ብዙ እርምጃ ወስዶታል። ይህን የህዝቡን ዲሞክራሲያዊ ትግል ብዙ እርምጃ ወደፊት ወስዶታል። ይህንን ለመረከብ ያሉት ፖለቲካ ፓርቲዎች እንኳ የማይቻል ከሆነ አዲስ የፖለቲካ ፓርቲ መመስረት ይቻላል። እና አጠቃላይ በሀገር ውስጥም ያሉት በውጭ ያሉትም ብሄር ዘለል የሆነ አወቃቀር ነድፈው መጫዋን የኢትዮጵያ ፍኖተ ካርታ ማስቀመጥ ካልቻሉ ዋይት ሀውስና ስቴት ዲፓርትመንቱ ላይ በመሰለፍ ወይም ሰዎችን በማሰለፍ የሚመጣ ለውጥ የለም።